the award for best director And here are the all male nominees <laughs> ከፍተኛ አድናቆት ባተረፈው ክሬዚ ሪች ኤዥያንስ በተሰኘው ፊልም የተጫወተችው ከኮሪያውያን ወላጆቿ ካናዳ የተወለደችው ሳንድራ ኦህ ከኤንዲ ሳምበር ጋር መድረኩን እንድትመራ ስትታጭ የፍርሃት ስሜት አድሮባት እንደነበር፣ በመጨረሻው ግን የለውጥ ኃይል ያለችውን ታዳሚ የማየት ጉጉቷ እሺ እንዳሰኛትና መድረኩንም በጋራ የመምራቱን ኃላፊነት መረከቧን ተናግራለች። የመክፈቻ ድምጿ ነው። ብላክ ኬ ክላንስማን ኢፍ ቤልስትሪ ክቶክ ሳሪስ ቦርን እና ብላክ ፓንተር እጩ ሆነው በቀረቡበት የድራማ ዘርፍ ቦሄሚያን ራፕሲዲ በአመቱ ምርጥ ፊልምነት ሲመረጥ ራሚ ማሊክ በዘርፉ የአመቱን ምርጥ ተዋናይ ሽልማት ተቀብሏል። ራሚ ሽልማቱን ሲቀበል በፊልሙ የተጫወተውን ገጸ ባህሪ ፍሬዲ ሜርኩሪንና አጋሮቹን ነበር ለሽልማቱ ያመሰገነው። ዋናውን የድል ጽዋ ለመጎንጨት ባይበቁም፣ ታዲያ በዘርፉ በምርጥ ፊልምነት ከታጩት ከአምስቱ ሶስቱ ጥቁር አሜሪካውያን ተዋናዮች የተጫወቱባቸው ግሩም ፊልሞች ናቸው። በስታሪዝቦርን ፊልም ላይ ከእውቋ ድምፃዊት ሌዲ ጋጋ ጋር የተጫወተውና የፊልሙም ዲሬክተር ጭምር ነው ብራድሊ ኩፐር፣ አት ኢተርኒቲስ ጌት የተሰኘው ፊልም መሪ ተዋናይ ዊልያም ደፎ፣ ቦይ ኢሬዝድ የተሰኘው ፊልም መሪ ተዋናይ ሉካስ ሄጅ እና የነጭ አክራሪዎችን ቡድን ሰርጎ የገባ ጥቁር ፖሊስ በመወከል ብላክ ኬ ክላንስማን ላይ የተጫወተው ጃን ዴቪድ ዋሽንግተን የዘርፉ ምርጥ ተዋናይ እጩዎች ነበሩ። ለበርካታ ሽልማቶች ጭታቸውና ሊያሸንፍም ይችላል የሚል እምነት አሳድሮ የነበረው ስታር ኢዝ ቦርን እና እንዲሁም ክሪስቲያን ቤል የቀድሞውን የዩናይትድ ስቴትስ ምክትል ፕሬዚዳንት ዲክ ቼኒን ገጸ ባህሪ የተጫወተበት ቫይስ የተሰኘው ፊልም እንደ ተጠበቁት አልቀናቸውም። ይሁን እንጂ ክሪስቲያን ቤል የኩምክናና ሙዚቃዊ ድራማ ፊልሞች በተወዳደሩበት ዘርፍ የአመቱን ምርጥ ተዋናይ ክብር ተጎናጽፏል። በዘርፉ ለሽልማት የበቃው ምርጥ ፊልም ደግሞ ግሪን ቡክ የተሰኘው ፊልም ነው። በእጩነት የቀረቡትን ሌሎች ምርጥ ሴት ተዋናዮች ስታርስ ቦርን ላይ አዲስ ነገር ግን እጅግ ድንቅ ድምፃዊቱን አሊን ገጸ ባህሪ የተጫወተችው ሌዲ ጋጋን በተሰማራችበት በስውር የወንጀል ምርመራ ስራ ላይ በተፈጠረ ስህተት ሳቢያ ለጸጸት የተዳረገችውና ለሀያ ዓመታት ራሷን ስትወቅስና ስትቀጣ የኖረች ወንጀል መርማሪ ገጸ ባህሪ ኤሪን ቤልን ዲስትሮየር በተባለው ፊልም ላይ የተጫወተችውን ኒኮል ኪድማንን ካን ዩ ኤቨር ፎርጊቭ ሚ በተባለው ፊልም ላይ በዚሁ ስም የሚጠራውን የግነት ትረካ የተላበሰ ግለ ታሪክ መጽሐፍ የእውን ዓለም ደራሲ ሊ ኢዝራኤልን ተመስላ የተጫወተችውን መሊሳ ማካርቴን እንዲሁም በመጨረሻው ፕራይቬት ዋር በተባለው ፊልም ላይ ስመጥሯን የጦር ሜዳ ዘጋቢ ጋዜጠኛ ሜሪ ኮልቪንን አስደናቂ ሕይወት ተላብሳ የተጫወተችውን ሮዛሙንድ ፓይክን አሸንፋ የዓመቱ ምርጥ ተዋናይነቱ መንበር ለመረከብ የበቃችው ደግሞ ዘ ዋይፍ በተሰኘው ፊልም ላይ ጆአን ካስልማንን ሆና የተጫወተችውና በኒውዮርክ የቲያትር መድረኮችና በተለያዩ የሲኒማና የቴሌቪዥን ድራማዎች በድንቅ አጫወቷ አድናቆትን ያተረፈችው ግሌን ክሎዝ ናት። ግሌን ሽልማቱን ስትቀበል ያሰማችው መሳጭ ንግግርም በፊልሙ የተጫወተቻት ገጸ ባህሪ ለባሏ ስኬት ራሷን የሰጠችበትን ስሜት ዳግም ለታዳሚው ቅርብ ያደረገ ነበር። sublimated herself to my father her whole life and in her 80s she said to me i feel i haven't accomplished, accomplished anything we have to find personal fulfillment we have to fill our you know follow our dreams we have to say i can do that and i should be allowed to do that ከተመረጡት ደጋፊ ገጸ ባህርያት ዘርፍ ደግሞ ማሄር ሻላ አሊ በድራማው ዘርፍ ግሪንቡክ በተሰኘው ፊልም አሸናፊ ሲሆን ኢፍ ቤል ስትሪት ክድቶክ በተሰኘው ፊልም ላይ ሻሮን ሪቨርስን ሆና ስትጫወት ባሳየችው ድንቅ ትወና በዘርፉ ለሽልማቱ የታጩትን ተፎካካሪዎቿን ፈርስት ማን ላይ የተጫወተችውን ክሌር ፎይን፣ ፌቨሬት ላይ የተጫወተችውን ኤማስቶንንና እንዲሁም ቫይስ ላይ የተጫወተችውን ኤሚ አዳምስን አሸንፋለች። ዘ ፌቨሬት የተሰኘው ፊልም መሪ ተዋናይ ኦሊቪያ ኮልማንም በኩምክና ወይም ሙዚቃዊ ድራማ ዘርፍ ከሴት ተዋናዮች ጎራ የዓመቱ ምርጥ ተብላለች። በሰባ ስድስተኛው ጎልደን ግሎብ የሲኒማና የቴሌቪዥን ሽልማት ዓመታዊ ስነ ስርዓት ለአሜሪካንስ ተከታታይ የቴሌቪዥን ድራማ ሲመረጥ የመድረኩ አንዷ ባለሟል ሆና ያመሸችው ቀደም ብለን ያስተዋወቅናት ሳንድራው ኪሊንግ ኢቭ በተሰኘው ተከታታይ የቴሌቪዥን ድራማ የዓመቱ ምርጥ ተዋናይ ተብላለች። ሪቻርድ ማደን ቦዲጋርድ በተሰኘው ተከታታይ የቴሌቪዥን ድራማ፣ አንጋፋው ተዋናይ ማይክል ዳግላስ ለካሚኒስኪ ሜትድ በተባለው ሙዚቃዊና የኩምክና ዘርፍ ተከታታይ የቴሌቪዥን ድራማ የምርጥ ተዋናይነቱን ሽልማት ተረክበዋል። የዓመቱ ምርጥ ዲሬክተር ደግሞ ሮማ የተሰኘው የኔትፍሊክስ የቴሌቪዥን ድራማ አዘጋጅ አልፎንሶ ኮራን ነው። በፊልምና ሙዚቃ ቀመሩ ጎራ ደግሞ ጀስቲን ሆርዊትስ ለፈርስት ማን በቀመረው አዲስ ሙዚቃ ሌዲ ጋጋ በተዋናይነት በተጫወተችበት ስታርዝ ቦርን የተሰኘው ፊልም ያቀነቀነችውና ከሙዚቃ ደራሲያኑ ማርክ ሮንሰን፣ አንድሩ ዋይት፣ አንቶኒ ሮዘማንዶ ጋር የደረሰችው አዲስ ዜማ ሻለው 2019 የጎልደን ግሎብ አሸናፊ ሆነዋል። እነሆ ዜማውን Is there something else you're searching for? i I find myself longing for change, and in the bad times I feel myself.